መጽሐፈ ሳሙኤል ቀዳማዊ ምዕራፍ አስራ ዘጠኝ ሳኦልም ለልጁ ለዮናታንና ለባሪያዎቹ ሁሉ ዳዊትን ይገድሉ ዘንድ ነገራቸው። የሳኦል ልጅ ዮናታን ግን ዳዊትን እጅግ ይወድድ ነበር። ዮናታንም አባቴ ሳኦል ሊገድልህ ፈልጓል። አሁን እንግዲህ ለነገው ተጠንቅቀህ ተሸሸግ፣ በስውርም ተቀመጥ። እኔም እወጣለሁ፣ አንተም ባለህበት እርሻ በአባቴ አጠገብ እቆማለሁ ስለ አንተም ከአባቴ ጋር እነጋገራለሁ፣ የሆነውንም አይቼ እነግርሃለሁ ብሎ ለዳዊት ነገረው። ዮናታንም ለአባቱ ለሳኦል እርሱ አልበደለህምና ሥራውም ለአንተ እጅግ መልካም ሆኖአልና ንጉሥ ባሪያውን ዳዊትን አይበድለው። ነፍሱንም በእጁ ጥሎ ፍልስጥኤማዊውን ገደለ። እግዚአብሔርም ለእስራኤል ሁሉ ታላቅ መድኃኒት አደረገ። አንተም አይተህ ደስ አለህ በከንቱ ዳዊትን በመግደልህ ስለ ምን በንጹሕ ደም ላይ ትበድላለህ? ብሎ ስለ ዳዊት መልካም ተናገረ። ሳኦልም የዮናታንን ቃል ሰማ። ሳኦልም ሕያው እግዚአብሔርን ዳዊት አይገደልም ብሎ ማለ። ዮናታንም ዳዊትን ጠርቶ ይህን ነገር ሁሉ ነገረው። ዮናታንም ዳዊትን ወደ ሳኦል አመጣው። እንደ ቀድሞውም በፊቱ ነበር። ደግሞም ጦርነት ሆነ። ዳዊትም ወጥቶ ከፍልስጥኤማውያን ጋር ተዋጋ፣ ታላቅ ግድያም ገደላቸው። ከፊቱም ሸሹ። ሳኦልም ጦሩን ይዞ በቤቱ ተቀምጦ ሳለ ክፉ መንፈስ ከእግዚአብሔር ዘንድ ያዘው፣ ዳዊትም በእጁ በገና ይመታ ነበር። ሳኦልም ዳዊትን ከግንቡ ጋር ያጣብቀው ዘንድ ጦሩን ወረወረ፣ ዳዊትም ከሳኦል ፊት ዘወር አለ፣ ጦርም በግንቡ ውስጥ ተተከለ። በዚያም ሌሊት ዳዊት ሸሽቶ አመለጠ። ሳኦልም ዳዊትን ጠብቀው በነጋው እንዲገድሉት መልእክተኞቹን ወደ ዳዊት ቤት ላከ። ሚስቱም ሚልኮል በዚህች ሌሊት ነፍስህን ካላዳንህ ነገ ትገደላለህ ብላ ነገረችው። ሚልኮልም ዳዊትን በመስኮት አወረደችው። ሄደም ሸሽቶም አመለጠ። ሚልኮልም ተራፊምን ወስዳ በአልጋ ላይ አኖረችው። በራስጌውም ጉንጉን የፍየል ጠጉር አደረገች። በልብስም ከደነችው። ሳኦልም ዳዊትን እንዲያመጡት መልእክተኞችን ላከ። እርሷም ታሟል አለቻቸው። ሳኦልም እገለው ዘንድ ዳዊትን ከነ አልጋው አምጡልኝ ብሎ መልክተኞቹን ወደ ዳዊት ሰደደ። መልክተኞቹም በገቡ ጊዜ እነሆ ተራፊሙን በአልጋ ላይ አገኙ። በራስጌውም ጉንጉን የፍየል ጠጒር ነበር። ሳኦልም ሚልኮልን ስለምን ምን እንዲህ አደረግሽ? አታለልሽኝ፣ ጠላቴን አስኰበለልሽው አላት። ሚልኮልም ለሳኦል እርሱ አውጥተሽ ስደጅኝ፣ አለዚያም እገልሻለሁ አለኝ ብላ መለሰችለት። ዳዊትም ሸሽቶ አመለጠ። ወደ አርማቴምም ወደ ሳሙኤል መጣ። ሳኦልም ያደረገበትን ሁሉ ነገረው። እርሱና ሳሙኤልም ሄዱ፣ በነዋት ዘራማም ተቀመጡ። ሳኦልም ዳዊት እነሆ በአርማቴም አገር በነዋት ዘራማ ተቀምጦአል የሚል ወሬ ሰማ። ሳኦልም ዳዊትን ያመጡት ዘንድ መልእክተኞችን ሰደደ። የነቢያት ጉባኤ ትንቢት ሲናገሩ ሳሙኤልም አለቃቸው ሆኖ ሲቆም ባዩ ጊዜ የእግዚአብሔር መንፈስ በሳኦል መልእክተኞች ላይ ወረደ፣ እነርሱም ትንቢት ይናገሩ ጀመር። ሳኦልም ያንን በሰማ ጊዜ ሌሎች መልእክተኞችን ሰደደ፣ እነርሱም ደግሞ ትንቢት ተናገሩ። ሳኦልም እንደ ገና ሦስተኛ ጊዜ መልእክተኞችን ሰደደ፣ እነርሱም ደግሞ ትንቢት ተናገሩ። የሳኦልም ቊጣ ነደደ፣ እርሱም ደግሞ ወደ አርማቴም መጣ በሲኩም ወዳለው ወደ ታላቁ የውሃ ጒድጓድ ደረሰ። ሳሙኤልና ዳዊት የት ናቸው ብሎ ጠየቀ። አንድ ሰውም እነሆ በአርማቴም አገር በነዋት ዘራማ ናቸው አለው። ወደ አርማቴምም አገር ወደ ነዋት ዘራማ ሄደ። የእግዚአብሔር መንፈስ በእርሱ ደግሞ ወረደ። እርሱም ሄደ ወደ አርማቴምም አገር ወደ ነዋት ዘራማ እስኪመጣ ድረስ ትንቢት ይናገር ነበር። ልብሱንም አወለቀ፣ በሳሙኤልም ፊት ትንቢት ተናገረ። ራቁቱንም ወድቆ በዚያ ቀን ሁሉ በዚያም ሌሊት ሁሉ ተጋደመ። ስለዚህ ሳኦል ደግሞ ከነቢያት መካከል ነውን? ይባባሉ ነበር።